ይዘመር ገፍቶ ላራቀው ኢየሱስ ይደርስለታል፣ አምላኬ ይደርስለታል። ልቡን ሐዘን በጣም ለጎዳው መጽናናት ይሆንለታል፣ መጽናናት ይሆንለታል። ማረፊያ ነው ለተጣለው ሰው። አይተናል እንባውን ሲያብሰው፣ አይተናል እንባውን ሲያብሰው በቅዱሳን መሃስያቆ Ooh, she's a rebel, but